ዓለም አቀፍ ጉባኤ ከዛሬ አምስት ዓመታት በፊት እስከ አውሮፓውያኑ ዘመን አቆጣጠር ሁለት ሺህ ሃያ በክትባት ሊድኑ የሚችሉ በሽታዎች ከምድረ ገጽ እንዲወገዱ በሚል የዘመቻ መርህ ማወጁ የሚታወስ ነው። የዘመቻ መርህ ግማሽ መንገድ የተካሄደ እና አምስተኛ ዓመቱን እያገባደደ በመሆኑ ምን ደረጃ ተደርሷል፣ ምን ምን መስተካከል አለባቸው በሚለው ዙሪያ የጤና ጥበቃ ሚኒስትሮች ለሁለት ቀናት ያካሄዱት የምክክር ጉባኤ ተጠናቀቀ። በአፍሪካ በተለይ ከሰሐራ በታች የሚገኙ ሀገሮች በዚህ ረገድ ከምን ላይ ደርሰዋል ለሚለው በጉባኤው የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያሰሙት We are currently in the process of reaching a historic milestone. የሥራ ታሪካዊ ማዕዘን ተጥሎ ተግባራዊ የሆነው የምልሻ የፖሊዮ ደዌ ከአፍሪካ ከተወገደ 18ኛ ወሩን እያከበርን ያለበት ወቅት ነው። ይህ ደግሞ አፍሪካን ለአንዴም ለመጨረሻም ከዚህ ደዌ ነፃ የሆነችበት ዘመን ላይ ደርሰናል። በመቀጠል በአፍሪካ የሀገራት መሪዎች የታመነበት ከሳራ በታች ለሚባሉት ሀገሮች ይበጃል የተባለው በኤ ምድብ ውስጥ የሚካተተው የማጅራት ገትር ወይም ሜኒንጃይትስ ፍትሁን ክትባት በ15 ሀገራት ውስጥ 220 ሚሊዮን ሕዝብን ከደውየው መታደግ መቻሉም ነው። ይህ ደግሞ ዘመቻው ከተጀመረ በአምስት ዓመታት ጊዜ ውስጥ ብቻ ነው። ይህ የክትባት መከላከል መድኃኒት ከተጀመረበት ጊዜ አንስቶ ማለት ነው። በኢትዮጵያ በኩል የማጅራት ገትር በሽታውን የመከላከሉ ዘመቻ ከመለድ እንደሚገ ሚቲንግ በስልክ የሚገልጹልኝ በጤና ጥበቃ ሚኒስቴር የዘርፉ ምክትል ዳይሬክተር ወይዘሮ ዩሊያ ዮንዶሰን። ይሄ ክትባት ዘመቻ የተሰራው በሶስት ዙር ሲሆን ሁለት ሺ አስራ አራት እና ሁለት ሺ አስራ አምስት ነው የተሰራው። በዚህም ወደ ስልሳ አንድ ሚሊዮን የሚጠቁ የሚጠጉ ከአንድ አመት እስከ ሀያ ዘጠኝ አመት እድሜ ክልል ውስጥ ያሉ ወጣቶች እና ህፃናትን ተጠቃሚ አድርገናል። ስለዚህ ኢትዮጵያ ሙሉ ለሙሉ ይህንን የማጅራት ከትር መከላከያ ክትባት ስጣ ጨርሳለች ማለት ነው። ሜንጀል ለቀረው የህብረተሰብ ክፍል በቂ የክትባት ምታይነት ይኖራል ወይስ ለግዢ በጀት የተመደበለት ነው ለሚለው፣ አይደለም። ይሄ የመከላከያ ክትባት ስለሆነ ይበልጥ ተጋላጭ ለሆነው የህብረተሰባችን ክፍል ነው የምንሰጠው። ይሄ ማለት ከቶታል ፖፑሌሽናችን ወደ ሰባ ፐርሰንት የሚሆነውን ነው ተጠቃሚ ያደረግ ነው። ስለዚህ ይህን መከላከያ ክትባት መቶ በመቶ ሰተን ጨርሰናል። በአጠቃላይ ከስልሳ ሚሊዮን በላይ ከአንድ አምስት እስከ ዘጠኝ ሚሊዮን ክልል ውስጥ ያሉ ተጠቃሚ ሆነዋል። የሌሎች የክትባት አይነቶች ታስቦበት ይሆን? ለዚህ ከጤና ጥበቃ ሚኒስትሮች ጉባኤ ኢትዮጵያ የተጋራቸው በምን አይነት መልኩ ይታያል? ባለፈው ሁለት ቀናት የሜኒንጃይተስ ቫክሲን ፕሮጀክት ላይ የተካሄደው ስብሰባ ያተኮረ የነበረው የነበሩት ልምዶች ምንድን ናቸው? ይህንን የሜኒንጃይተስ ኤ ቫክሲን በሰጡ ሀገሮች ላይ የልምድ ልውውጥ እንዲሁም ቀጣይ አቅጣጫዎች ምንድን ናቸው። አሁን የማጅራት ገትርን አብዛኛውን ምክንያት የሚሆነው መከላከል ችለናል፣ ግን ቀሪዎቹም ደግሞ እንዴት አድርገን መከላከል እንችላለን የሚለውን የተወያየ ነበር የቆየ ነው። ሌሎችም ደግሞ በምርምርና ጥናት ሂደት ላይ ያሉ ክትባት አይነቶችን ተወያይተናል ማለት ነው። ጌታቸው ተላይ ልጅ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ